የኢትዮጵያ ዲሞክራሲያዊ ሪፐብሊክ ፌዴሬሽን ምክር ቤትና የክልሎች የጋራ ምክክር መድረክ ዛሬ ተጠናቋል። ትናንት እሁድና ዛሬ መቀሌ ላይ ትናንት እሁድና ዛሬ መቀሌ ላይ እየተካሄደው ውይይት አስራ አራተኛው የጋራ መድረክ መሆኑ ታውቋል። ተሳታፊዎቹ የተነጋገሩት ፌዴራል ስርዓቱን እየተፈታተኑ ናቸው ባሏቸው ጉዳዮች ላይ መሆኑን ሪፖርተራችን አለም ፍስሐ ከመቀሌ ተከታዩን ዘግቧል። እንደ ፌዴሬሽን ምክር ቤት የህዝብ ግንኙነትና የኮሚኒኬሽን ዳይሬክተር አቶ ገብሩ ገብረስላሴ አገላለጽ የዚህ መድረክ ዓላማ ለፌዴራል ስርዓትን እየተፋታተኑት ያሉ ችግሮችንና ውጤቶችን መገምገም፣ ያለንን ጠንካራና ደካማ ጎኖችን መፈተሽ፣ በእያንዳንዱ ክልል ያለ መልካም ተሞክሮና ክፍተቶችን በመፈተሽ እንዲስተካከሉ የሚገባቸውን ስራዎች ለይተህ ለማራመድ ያለመ የጋራ ምክር መድረክ ነው ብለዋል። አቶ ገብሩ ገብረስላሴ ለዚህ ዓላማ ለማሳካትና እንደ መንደርደሪያ ለውይይት አጋዥ የሆኑ የቀረቡ ጥናታዊ ጽሁፎችን ያላቸው ይዘት ሲናገሩ እንዲህ ይዘቶቹ ወደ ሶስት አካባቢ ጥናታዊ ጽሁፎች ነው እየቀረቡ ያሉ። አንዱ በኢትዮጵያ ፌዴራሊዝም መነሻ ሁኔታዎች ታሳቢ ያደረጋቸውና የዜጋ መብትና የአገር ግንባታ በሚል አንዱ ጥናታዊ ጽሁፍ በአዲስ አበባ ዩኒቨርሲቲ ምሁራን ነው እየቀረበ ያለው። በሁለተኛ ብሄርተኝነት አክራሪነት የሚል ጽንፈኝነትም አስተሳሰቦች የሚታዩበት ነገር ነው ያለውና በዚህም አንድ ጥናታዊ ጽሁፍ ነው እየቀረ ያለው። በምን ላይ ደረጃ ነው ያለ ነው የሚለው ጥናታዊ ጽሁፍ እየቀረበ ነው ያለው። ሌላ በመቻቻል በሰላምና በእርቀ ሰላም አጠቃላይ በአገራችን እየተፈጠረ ያሉ የተለያዩ አካባቢዎች ግጭቶች ይነሳሉ። ስለዚህ እንዴት አድርገን ነው ይህን ተቻችለን የመኖር ባህላችን እሴቶች አሉ። የኢትዮጵያ መለያ የሆኑ የተለያዩ እሴቶች አሉ። እነዚህ ጠብቀን ከመሄድ አኳያ ምንድነው እያጋጥመን ያለው? ስለዚህ እነዚህ እሴቶቻችን ተከባብረን፣ የአብሮነት እሴቶቻችን በመከባርና በመቻቻ ላይ የተመሰረተ አገር ግንባታ በሚመለከትም የጥናት ጽሁፎች እየቀረበ ነው ያለው። ሌላ በአራተኛ ደረጃ የሚቀርበው ጽሁፍ ፌዴራል መንግስት ለክልሎች ቀመር የሚያዘጋጀው አለ። ሌላ ከዚህ ተያይዞ የጋራ ገቢዎች የሚባሉ አሉ። በፌዴራልና በክልሎች መንግስት የጋራ ገቢ የሚባሉ በዚህ ዙሪያ የተዘጋጀ ጽሁፍ አለ። ይህም የህግ ማዕቀፍ እየተዘጋጀለ ስለሆነ ክልል ምክር ቤቶች፣ ክልሎች የሚመለከታቸው አካላት መጀመሪያ መወያየትና ግብአት መስጠት ስላለባቸው በዚህ እየተወያዩ ነው ያለው። ከዚህ በተጨማሪ በምክር መድረኩ አስራ ሶስተኛው የብሔርና ብሔረሰቦች በዓል ይገመገማል። በኦሮሚያ ክልል ለሚካሄደው አስራ አራተኛው የብሔርና ብሔረሰቦች በዓል ማስፈጸሚያ እቅድ ለውይይት ቀርበዋል ብለዋል። በዚህ የምክር መድረክ የተነሱ አንኳር ጥያቄዎችና መግባባት ላይ የተደረሰባቸው ሀሳቦችን አቶ ገብሩ ይገልጻሉ። በዋናነት የጋራ መግባባት የተደረሰባቸው ነጥቦች አንዱ ችግሮች እየተፈጠሩ ያሉ በዋናነት አመራሩ የሚፈጥራቸው እንጂ ህዝብ ለህዝብ ተጋጭቶ አያውቅም፣ የህዝብ ግጭት አይደለም የሚለው የጋራ እየተደረገ ነው ያለው። ማለት በዋናነት መነሻዎችም በተለያዩ ምክንያቶች አመራር የሚፈጥራቸው ችግሮች እንደሆኑ፣ ስለዚህ አመራሩ ከዚህ እጁ መሰብሰብ እንዳለበት ነው በዋናነት የጋራ እየተደረሰ መግባባት እየተደረሰ ያለው በሁለተኛ ደረጃ የችግሩ ጥልቀት ጭንቀትና ስፋትም የጋራ መግባት እየተደረሰ ይመስለኛል። ማለት የችግሮች ምንጭም በዋናነት ቅድም እንዳልኩ የአምራሩ ሆኖ እየተግባባን ነው ያለ ነው። በሶስተኛ ደረጃ ኤክስተርናላይዝ የሚደረግበት ሁኔታ አለ። በተለያዩ ነገሮች በተለያዩ አካባቢዎች ችግሮች የራሳችን እኛም አለንበት፣ የችግሩ ምንጭ ነን። ስለዚህ የመፍትሄው አካል መሆን አለብን የሚለው አስተሳሰብ እስካሁን አልነበረም። ስለዚህ በዚህም ጋራ እየተደረገ ነው ያለው የችግሩ ወደ ራስን መውሰድ። ስለዚህ የመፍትሄው አካልም የመሆን አስተሳሰቦች እና ሀሳቦች እየተራመዱ ያሉና በነዚህም ጋራ መግባባት እየተፈጠረ ነው ያለው ማለት እንችላለን። በአስራ አራተኛው የጋራ ምክክር መድረክ ስለ የድንበርና የማንነት ኮሚሽን ማቋቋም የተመለከተ ጥያቄም ተነስቶ እንደነበር በመግለጽ የተሰጠው ምላሽ እንዲህ ይላሉ። የድንበር ኮሚሽንና ማንነት በሚመለከት በዚህ አሁን ውይይት የምናካሄድበት ነገር አይደለም። ሀሳብ ሊነሳ ይችላል። ግን በዋናነት የፌዴሬሽን ምክር ቤት ውሳኔ ሲሰጥበት ብቻ ነው ፌዴሬሽን ምክር ቤት ሀሳብ ሊሰጥበት የሚችለው። ስለዚህ በዚህ ገና በሂደት ያለ ስለሆነ መልስ መስጠት ያስቸግራል። የድንበርና የማንነት ኮሚሽን አዋጅ ወደ ፌዴሬሽን መጥቶ አንድን ለማለት የራሱ የሆነ አካሄድ አለበት ይላሉ። አተገባበሩ ብቻ ሳይሆን አንድ የህገ መንግስት ትርጉም ያስፈልገዋል የሚባለው የራሱ ፕሮሲደርና አሰራር ስርዓት ፕሮሰስ አለው። ህገ መንግስት አጣሪ ጉባኤ መጀመሪያ መግባት አለበት። ህገ መንግስት አጣሪ ጉባኤ ያስፈልገዋል፣ አያስፈልገውም ብሎ ውሳኔ ከወሰነ በኋላ እንደገና ወደ ፌዴሬሽን ምክር ቤት ነው ማለት። ያስፈልገዋል ካለ ወደ ፌዴሬሽን ምክር ቤት ይመጣል። ፌዴሬሽን ምክር ቤት ተወያይቶ ውሳኔ ያስተላልፋል። ስለዚህ አያስፈልግም ካለ በይግባኝ አቤቱታ ያቀረበ አካል በይግባኝ ወደ ፌዴሬሽን ምክር ቤት መምጣት ይችላል። ስለዚህ ይህንን ፕሮሰስ የራሱ ፕሮሰስና ስርዓት ስላለው ይህን ተከትሎ እስካልመጣ ድረስ ወደ ፌዴሬሽን ምክር ቤት ገና ህገ መንግስት አጣሪ ጉባኤ ገብቶ ሊሆን ይችላል። በዚህ እርግጠኛ አይደለሁም። ያደርግለው ማለት በተለያዩ መገናኛ ብዙኃን ነው። እኔም እንትን እያደረግኩ ያለው እና ወደ ፌዴሬሽን ምክር ቤት ከህገ መንግስት አጣሪ ጉባኤ ሲመጣ ነው ፌዴሬሽን ምክር ቤት ምላሽ መስጠት ያለበት። በምክክር መድረኩ ከሁሉም ክልሎችና የከተማ መስተዳደሮች የመጡ ተሳታፊዎች አሉ። አቶ ከደር ጃሀር የድሪዳው አስተዳደር አፈጉባኤ ናቸው። አቶ ከደር ይህንን የምክር መድረክ ያለው ፋይዳና ያላቸውን አስተያየት እንዲሰጥን ጠይቂያቸው ነበር። ይሄ መድረክ በተለይ ከዚህ ከብዙሀነት ጋር ከመቻቻል ና እንዲሁም ከፌዴራል ስርዓት ጋር ተያይዞ አሁን በሀገራችን ውስጥ እየተከሰተ ያለው ጫፍ የወጣ የብሔርተኝነት ጋር ተያይዞ እንደ ምክር ቤት የኛ ሚና ና የእኛ ድርሻ ምን መሆን አለበት የሚለውን ነገር ላይ በጋራ በተያይዘው ይሄ በፌዴሬሽን ምክር ቤት አማካይነት የተዘጋጀ ስለሆነ በዛ ዙሪያ ላይ ነው ውይይቱም እየተደረገ ያለው ና ውይይቱ ያው ከሌሎቹም አንጻር ሲታይ ወቅቱን የጠበቀ ተገቢ ነው ብሎ መውሰድ ይቻላል። በተለይ ከዚህ ያለፉ ስርአቶችን አሁን አንድ አንዳንዱ የአንድ ብሔር ብቻ የመኮነን ነገር አለ። ግን ስርአቱን በጋራ ስንተገብር ነበረ ያኔ መናገርም ይቻላል መድረኩም ግልጽ ነበረና አሁን መውሰድ ካለበት በተለይ እንደ ኢህአዴግ ለዚህ ስርአት ውድቀት አራቱን ብሔራዊ ድርጅት የጋራ ድርሻ አላቸው ብዬ ነው ማስቀምጠው። ሰርቶ አድር የሆነውን ማህበረሰብ ከዚህ ከብዙሃነት ከመቻቻል ጋራ ተያይዞ የራሱን ፌዴራሊዝም የራሱን ቋንቋ የራሱን ባህል ተከብሮለት እንግዲህ አሁን በኢህአዴግ ጊዜ ውስጥ ነው ከሀያ ሰባት አመት ውስጥ ነው ይሄም ስርዓት የተከበረለትና ማንም ይሁን ማንም፣ አሁን ፌዴራሊዝምም ጨፍልቄ የኢትዮጵያ ዲሞክራሲ አድርጌ ወይም እንደ ድሮ መመለስም ስለማይቻል ማለት ነው። ኢትዮጵያ አንድ፣ ኢትዮጵያ አንድ ሃይማኖት የሚለውም ነገርም የለም። ግን መሆን ያለበት ሁላችንም አንድ የሚያደርገን ከፌዴራሊዝም ጋራ ታይዞ ሁሉም በራሱ ቋንቋ በራሱን እምነት የራሱን ብሄር። የማስፋት እና የማሳደግ ጋራ ታያይዞ እሱ መብቱ እንደተጠበቀው ነው። ሁላችንም ገዥ የሚያደርገው ኢትዮጵያዊ ነን። ከኢትዮጵያ ቀጥሎም ደግሞ ያለው ሁሉም በብሄሩ መተዳደር፣ በራሱ ማህበረሰብ በራሱ ቋንቋ የመናገር መብቱ እንደተጠበቀ ቢሆን የተሻለ ነው። ከዚህ ውጪ አሁን አጀንዳ ምን ፈጥረም ያው እኛው አመራር ነን። ማህበረሰቡ በሰላም እንዲኖር እቺ ኢትዮጵያ ደግሞ የበለጸገች እንድትሆን ሁላችንም በቅንነት የእኛ ትብብር ያስፈልጋል። ፌዴራሊዝም ስራ ዋናው አላማም ይሄም ስለሆነ ከሚል ነውና ወቅቱን የጠበቀ ነው ብዬ ነው ነው የምገልጸው። በአስራ አራተኛው የፌዴሬሽን ምክር ቤትና ክልሎች የጋራ ምክክር መድረክ የተገኙት የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂም ለተነሱት ጥያቄዎች ማብራሪያ ሰጥተዋል። አቶ ጎብርና አቶ ክድር ለሰጥኝ አስተያየት አመሰግናለሁ። ለአሜሪካ ድምፅ ረዲዮ አለም ፍስሀ ከመቀለ